የሳምንቱ መጨረሻ ነው። ፒያሳ ድምቃለች። ሱቆችና መዝናኛዎችን በያዘው የአራዳ ገበያ ላይ ወጣቶች ተሰብስበው እየተዝናኑ ነው። ፊታቸው በፈገግታ ፈክቶ እስክስታ ይወርዳሉ። ምሽቱን በውዝዋዝ ያሳልፋሉ። የአዲስ አበባ እንዲህ አይነቱ ህይወት አገሪቱ ያለችበትን እውነት በቀላሉ የሚያስረሳ ነው። ስርዓትን ለማስከበር በሚል መንግስት ያወጀውና ለስድስት ወር የሚቆየው የአስቸኳይ ጊዜ ድንጋጌ ተግባራዊ መደረግ ከጀመረ ሳምንታት ቢያልፉም መዲናይቱ አይሞቃት አይበርዳት ሆናለች። አዲስ አበባ ባለፈው ዓመት ጥቅምት ወር በኦሮሚያ ከተቀሰቀሰውና በኋላ ላይም ወደ አማራ ክልል ከተዛመተው ተቃውሞ በአንጻራዊነት ራሷን ከልላ ቆይታለች። ከመስከረም 29 አዋጅ በኋላ ግን የአዲስ አበባ ነዋሪዎች ቁንጥጫው የተሰማቸው ይመስላል። የኢንተርኔትና የማህበራዊ ድረገጾች መዘጋታቸው የቀን ተቀን የሥራ ሕይወታቸው ላይ ተጽዕኖ አሳርፏል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ ማኅበራዊ ድረገጾች ያላቸውን አመለካከት በይፋ ያወጡት አዋጁ ከመታወጁ አስቀድሞ ነው። በመስከረም በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ማኅበራዊ ድረገጾች እንዴት ተቃውሞዎችን እያቀጣጠሉ እንደሚገኙ ገልጸው ነበር። እንደ ጠቅላይ ሚኒስትሩ አባባል የተዛቡ መረጃዎች በማኅበራዊ ድረገጾች እየተዛመቱ በተለይ ወጣቶችን እያሳሳቱ ነው። ማኅበራዊ ድረገጾች የሕዝብን ጥያቄ ለራሳቸው መጠቀሚያ ማድረግ የሚፈልጉ ጽንፈኞችንና ዝና ወዳዶችን የልብ ልብ ሰጥቷቸዋል ሲሉ ተናግረው ነበር። የኢትዮጵያ ተቃውሞችን አስመልክቶ በማኅበራዊ ድረገጾች ላይ አብዛኞቹ አስተያየቶች የሚጻፉት ከኢትዮ አሜሪካ ዳያስፖራዎች ነው። እነዚህ ዳያስፖራዎች በኢንተርኔቱ ዓለም ከፍተኛ ተደማጭነት ያካበቱና በአገር ቤት ባለው የፖለቲካ ሂደት ላይም ተጽዕኖ ማሳደር የሚችሉ ናቸው። እንደ አቶ ልደቱ አያሌው ያሉ የተቃዋሚ ፓርቲዎች አባላት የዳያስፖራው ተጽዕኖ ያሳስባቸዋል። በጣም አዋቂዎች ናቸው። አዎንታዊ ሚና እየተጫወቱ አይደለም። ችግሩ መንግስት በአገሪቱ ውስጥ ያሉትን ሰላማዊ ተቃዋሚ ፓርቲዎችን ይጨቁናል። ህዝቡ በሰላማዊ የፖለቲካ ትግል ላይ በጣም ተስፋ በመቁረጡ ከአትላንቲክ ባሻገር ያሉ የፖለቲካ ፓርቲዎችን መስማት ጀምሯል። እነሱ የራሳቸው የሬዲዮ ቴሌቪዥንና መገናኛ ብዙሀን ስላላቸው ህዝቡ ጋር በቀላሉ ይደርሳሉ። በኢትዮጵያ ያሉ ተቃዋሚ ፖለቲካ ፓርቲዎች ግን ይህ አይነት የመገናኛ ዘዴ የላቸውም። መንግስት እዚህ ያሉትን ህጋዊና ሰላማዊ ፖለቲካ ፓርቲዎችን ባዳከመ ቁጥር በውጭ ያሉ ጽንፈኛ ፖለቲካ ፓርቲዎችን ይበልጥ ያጠናክራል። የማህበራዊ ድረገጾች ተጽዕኖ እንዲህ ሊጎላ የቻለው መንግስት ነጻ የሀገር ውስጥ የመገናኛ ብዙሀን እንዲያድጉ ባለመፍቀዱ እንደሆነም ይጠቁመዋሉ። የኢትዮጵያ መንግስት ይህንን ቢያደርግ ኖሮ ለዳያስፖራ አቀንቃኞች የተጋነኑ ትርክቶች አፀፋዊ ምላሽ ይኖር ነበር ሲሉ ይከራከራሉ። በመሬት ላይ ያለው እውነታ እንደሚያመለክተው ግን የኢትዮጵያ መንግስት ይህንን ለማገናዘብ አልቻለም። ይልቁንም የማኅበራዊ መገናኛ ብዙሐንን ወይ ብቻቸውን መተው አለያም ሙሉ ለሙሉ መጠርቀም መርጧል። ከተቃውሞ ጋር በተያያዘ በሰፈነው ውጥረት መሃል ቁጣ፣ መራራ ትችት፣ ስሞታና አሳዛኝነት ኢትዮጵያውያን ዘላቂ መፍትሄ እንዳይፈልጉ ምክንያቶች ሆነዋል። አቶ አበበ ኃይሉ በአዲስ አበባ የሚኖሩ የሰብአዊ መብቶች ጉዳይ ጠበቃ ናቸው። የኃይለ ሥላሴ መንግሥትን የገረሰሰው የ1966ቱ አብዮት ሲፈነዳ የዩኒቨርሲቲ ተማሪ ነበሩ። የመፍትሄ ፍለጋውን ጉዳይ ከኢትዮጵያውያን አስተሳሰብና ስነ ልቦና ጋር ያዛምዱታል። አብሮ መብላቱን እንጂ አብሮ መስራቱን አናውቅበትም። ስለ ኢትዮጵያውያን አስተሳሰብ አንድ ነገር መገንዘብ አለብን። ከ16ኛው ክፍለ ዘመን እስከ 18ኛው ክፍለ ዘመን መጨረሻ በመገለል ነው የኖር ነው። ስለዚህ የራሳችንን ስነ ልቦናና አስተሳሰብ አዳብረናል። የኢትዮጵያ አስተሳሰብ ክብ ነው። አብያተ ክርስቲያናቱ ክብ ናቸው። መስጊዶቹ ክብ ናቸው። የምንበላው እንጀራ ክብ ነው። ሁሉም ነገር ክብ ነው። በክብ አስተሳሰብ በተመሳሳይ ነገር ላይ ዝም ብለህ ትከራከራለህ እንጂ ውሳኔ ላይ አትደርስም።